የሰሞኑን መሬት መንቀጥቀጥና የመሬት መናት ተያያዥነት ሲኖራቸው ይሆን ስንል እንጠይቃለን። ባለፈው እሁድ መስከረም 26 2017 ዓ.ም በአዋሽ በዋሽ ፈንታሌ ወረዳ 49 የሚለካ የመሬት መንቀጥቀጥ ተከስቶ አንዳንድ አንድ ጉዳቶች ማድረሱን የሰመራ ዩኒቨርሲቲ አስታውቋል። የመሬት መንቀጥቀጡ ንዝረት እስከ መዲናው አዲስ አበባ መሰማቱ የቅርብ ቀናት ክስተት ነው። በተከታታይ ባሉት ቀናት ባፋር ክልል አነስተኛ መጠን ያለው የመሬት መንቀጥቀጥ አስተናግዷል። ዱለሳ በተሰኘ ወረዳም ከመሬት መንቀጥቀጡ ምክንያት በተፈጠረው ስንጥቃት ፍል ውሃ መፍለቁም ተሰምቷል። በተጨማሪም በምዕራብ ሐረርጌ ከሰሞኑ የመሬት ናዳ መናት ተከስቷል። ኤደን ገረመው እነዚህን ክስተቶች ተያያዥነት ይኖራቸው እንደሆነ እንዲሁም ይህን መሰል የተፈጥሮ አደጋዎችን አስቀድሞ ማወቅ ይቻላል እንደሆነ በአዲስ አበባ ዩኒቨርሲቲ የፊዚክስ ክፍል ባልደረባ የሆኑትን አቶ ተስፋይ ማሞን አነጋግራ ተከታዩን አዘጋጅታለች። ሙያዊ ማብራሪያዎቱን ሊሰጡን ፈቃደኛ ስለሆኑ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። እስቲ በቅድሚያ የሚሰሩበትን ተቋም ማንነቶትን ያስተዋውቁልኝ። እኔ ተስፋዬ ማሞ ይባላለሁ። አዲስ አበባ ዩኒቨርሲቲ ወደ ጉዳያችን ነው። በቀጥታም አልፈው ባለፈው እሁድ ምሽት በአዋሽ ፈንታሌ አካባቢ በሬክተር ስኬል አራት ነጥብ ዘጠኝ የተመዘገበ የመሬት መንቀጥቀጥ ተከስቶ ነበረ። ንዝረቱንም በጣም ብዙዎች እስከ አዲስ አበባ ድረስ ከተማዎች ውስጥም ተሰምቷል። እና ለመሆኑ እስካሁን ድረስ ባለው መረጃ እንደ ባለሙያ ስለዚህ የመሬት መንቀጥቀጥ ምን ያክል እናውቃለን? መረጃዎቹ የሚያሳዩት በተለያየ የመለኪያ ቦታዎች ላይ ይሄ አራት ነጥብ ዘጠኝ ሬክተር ስኬል የተመዘገበ ሰዎች መንቀጥቀጥ ወይም ንዝረት የሚባለው እንደተመዘገበ ያሳያል። ይሄኛው የመካከለኛ የተባለው የሚሰሙ ንዝረቶች አሉ ሲሆን አዲስ አበባ ውስጥ እንደተሰማው ወይም አፋር ክልል ውስጥ ደግሞ ቢሆን ወይ ነዋሽ የነበረው አጠገቡ ሲሆኑና ርቀት ሲኖረው የተለያየ ነው የሚሆነው። አንዳንዶች ደግሞ ጭራሽ ሳይሰሙ በመሳሪያ ብቻ ተለክተው የሚያልፈዋሉ ማለት ነው። እና ይሄኛው እስከ ስምንት ነጥብ ስድስት ዘጠኝ ድረስ ሊሄድ ይችላል ማለት እንግዲህ። በተመሳሳይም ከሰሞኑ በአፋር ክልል በተደጋጋሚ የሆነ የመሬት መንቀጥቀጥ ተከስቶ ነበር። እንዲያውም አንዳንድ መረጃዎች እንደሚያሳዩት ከማክሰኞ ዕለት አንስቶ ፍልሃ መፍለቁ እና ይህም ውሃ እየሰፋ መምጣቱ ተነግሯል። እና የዚህ ክስተት ምንጮች ምንድን ናቸው? ምናልባትም ደግሞ ብዙዎች እንደሚሉት ከታላቁ ይሄ የስምጥ ሸለቆ ስንጥቃት መስፋፋት ጋር የሚያያዝ ነገር አላቸው ወይስ ምንድን ነው ይሄ ጀምሮ የመጣ ነገር ነው። የቦታው ተፈጥሮ ነው ማለት ነው። መጀመሪያ አዲስ አበባ ድረስ ከተሰማው ንብረት በኋላ ተከትሎ የሚመጡ ንብረቶች አሉ። ይሄ በማንኛውም የመሬት መንቀጥቀጥ ጊዜ አስተሾክ የሚባሉት ማለት ነው። ቆይተው የሚመጣ በሰዓታት ውስጥ አንዳንዴ በቀናት ውስጥ ቆይተው ሊደገም የሚችል ነው። ግን መዝረቱ እየቀነሰ እየቀነሰ የሚሄዱ ናቸው ማለት ነው። በዛ ጋር ተያይዞ ደግሞ አሁን ያ ቦታው እንደሚታወቀው ዝቅ ያለ ቦታ ነው። እንደውም ኤርታሌ የሚባለው ጭራሽ እሳተ ገሞራም ፊትለፊት ያለበት ቦታ ነው። ስለዚህ መሬት ውስጥ ያለ ውሃ አንደኛ፣ ይሄ መሬት መንቀጥቀጥ በሚከሰትበት ጊዜ የሚኖረው ኃይል የታመቀ ኃይል ውስጡ ከፍተኛ ሙቀትን የሚፈጥርም ነበር ራሱ ሁለተኛ ደግሞ ወደ ታች እየወረድን ስሜት ደግሞ የመሬት ሙቀት ሳተጎምራው ለቅርበቱም ስለሚኖረው እዛ አካባቢ ያለ ውሃ መውጫ ካገኘ እንደ እንፋሎት ወይም የፈላ ውሃ ሆነ መውጣቱ አንዳንድ እየሰፋው ቢመጣም ትንሽ ቆይቶ ግን ወራት ውስጥም ምናምን ሊጠፋ የሚችልም ሊሆን ይችላል፣ እየጨመረ ሊሄድ ይችላል። እንደ ውሃ ብዛቱ ማለት ወይም እንደ ዛሌ ድልጅ ሌለት ቦታው እንዳለ የስምንት ሸለቀ ሬስቲቫል የሚለውን መስመር ይዘው የሚሄድ ቦትን ስለሆነ አንድ አይነት ናቸው። በዛ ቦታ ውስጥ ያለ ነገር ነው ማለት። ብዙዎች እንግዲህ የሚጠብቁት ነገር አለ። የስምጥ ሸለቆ እስከ አዳማ ወይም ናዝሬት ድረስ ሰፍቶ ይመጣል። ስንጥ ቃቱ ይደርሳል የሚባል ነገር አለ እና ይሄ በእኛ ዘመን የሚሆን ነገር ነው። ይሄ ቀስ እያለ የሚሄድ ነው። አሁን ለእኛ ለሰዎች ይሄ ነገር ትልቅ ሆኖ ቢታየንም ከመሬት አንጻር ሳይዛችን ወይም መጠናችን አነስ ያለ ስለሆነ ለእኛ የትልቅ ሆኖ የሚሰማንን ከመሬት አንጻር ሲታይ ግን በጣም ቀስ ብሎ የሚሄድ የስሎ ፕሮሰስ የምንለው ነገር ነው። ስለዚህ ሚሊዮን ዓመታትን ሊፈጅ የሚችል ነው። ቀይ ባህርን ወይም የህንድ ውቅያኖስን አምጥቶ ወደ መሀል ከተማ ድረስ ሊያስገባ የሚችል ነገር መስከ የስንት ሸለቆን ተከትሎ ሊሄድ ይችላል። በጣም ባህር ወለንበታችን ዝቅ ካለለት እና ውቅያኖሱን ወይም የባህሩን ሊገድበው የሚችል ነገር ከሌለ መሀላቸው ላይ ያው ውሃ ወደኋላ መመለስ እና መሬት ውስጥ ወደ መሀል ሀገር ውስጥ ሊገባ ይችላል። ግን ይሄ አካሄድ በጣም ረጅም ጊዜ የሚወስድ ነው። የመሬት መንቀጥቀጡ ለምሳሌ የተለያዩ አይነት የተፈጥሮ አደጋዎችና ክስተቶች ሲፈጠሩ እናንተ እንደ ባለሙያ እምቱ ነበራችሁ ወይ? አዎ፣ በአጠቃላይ አሁን የመሬት መንቀጥቀጥም መተንበይ አልተቻለም። በሳይንሱ አንዳንድ የምድ የሚታዩ ነገሮች አሉ። ለምሳሌ እንስሳት ያንን ቦታ ሸሽተው የመሄድ ነገር ይታያል። እስካሁን ግን በሳይንስ ግን ይሄን ነገር ቀድሞ ለመገመት የሚያስችል ሳይንሳዊ ወይም የቴክኖሎጂ እውቀት የለንም። በዚህ ላይ አሁን ብዙ ሪሶርስ ያላችን ለምሳሌ ተቋማት እንደ ናሳ ያሉ ሁሉ ለአንድ ስላይድ መሬት መንሸራተትም ምናምን የትኛው ቦታ ላይ ሊገምቱ ይችላሉ። ማፕም አላቸው፣ ጂኦሎጂካል ሰርቬይ ይሉት እንደዛም ቢሆን ግን የመሬት መንቀጥቀጥ ና የእሳተ ገሞራ ና የተያያዙ ነገሮችን መገመት ግን እስካሁን አልተቻለም። እሺ ሁለት ሺ አስራ ስድስት ዓመት ማብቂያ ገደማ ላይ እንግዲህ በደቡብ ክልል የደረሰው አስጠቃቂ የመሬት መናድ ወይም መንሸራተት ብዙዎችን ሕይወታቸውን ያሳጣ፣ ብዙዎችም ደግሞ በቅርብ የሚያስታውሱት ክስተት ነው እና በተመሳሳይ ደግሞ ትናንትና በኦሮሚያ ና በምዕራብ ሀረርጌ የመሬት መናድ ተከስቷል። እነዚህ ክስተቶች ከመሬት መንቀጥቀጡ ጋር ከሰሞናዊ ሁኔታ ጋር የሚያያይዛቸው ነገር አለ ወይ ብዙ ጊዜ የመሬት መንሸራተት ወይም መናድ ከመሬት እርጥበት ጋር ተያይዞ ምክንያቱም ከዝናብ ጋር ተያይዞ ይመጡ ነገሮች ናቸው እንደተባሉ ግን ይሄ ነገር መሬቱ ለምሳሌ ተዳፋት መሬት፣ ይሄ ተራራማ የሆኑ አካባቢዎች ከሆኑ ትንሽም የመሬት መንቀጥቀጥ በሚኖርበት ጊዜ ከላይ ያለው አፈር ጠብቆ ወይም በዛፎች ወይም በሌላ በሰው ሰራሽም መንገድ ካልተጠበቀና ካልተጠናከረ እነዛ ከላይ ያለው የሳሳ ላለ አፈር ሊንሸራተት የሚችልበት አጋጣሚ አለ። አብዛኛው ግን የመሬት መንሸራተቶች የሚከሰቱት ከፍተኛ የሆነ ዝናብ በሚዘንብበት ጊዜ ያ መሬት በጣም ብዙ የሆነ ውሃ ይይዛል። ከስሩ ደግሞ ውሃ ሊቀበል ማንችል ወይም በጣም የተጠቀጠቀ መሬት ሊኖር ይችላል። ስለዚህ ያለው አማራጭ ምንድን ነው? ከላይ ያለው ፓርት ወይም የለሰለሰው እንደ ጭቃ የሆነው እንደ ፈሳሽነት የመለወጥ ባህርይ እየኖሩ ና በትልቁ ስናየ ማለት ነው ያ ከላይ ያለው አፈር ተንሸራቶ ከተች ከተጠቀጠቀው አፈር ጋር በመለያየት ተንሸራቶ ሊወርድ ይችላል። ይሄ በመሬት ስበት እንዲፈጠር ነው። በመሬት ስበት ና አፈሩ ራሱን ችሎ መቆም ባለመቻሉ በእርጥበት ምክንያት የሚፈጠሩ ናቸው። እንደተባለው አብዛኛው ምክንያት ይሄ ቢሆንም ግን ይሄኛው የመሬት መንቀጥቀጥሙ ደግሞ ሕንጻዎችን ማፍረስ የሚችልም ድረስ አቅም ሊኖረው ስለሚችል አፈሩን ማንሸራተት እና ተዳፋት የሆነ ቦታ ላይ ያለን አፈር ሊነዳው ይችላል ማለት ነው። እንግዲህ በጣም ብዙ ዜጎች በተለይ በዚህ በስምጥ ሸለቆ አካባቢ ያሉ ዜጎች አርብቶ አደሮችም ቢሆኑ ግን ደግሞ ስጋት ውስጥ እንዳሉ ነው የሚሰማቸውና ከደህንነት አኳያ በቀጣይ ሊያሰጋ የሚችል ክስተት አለ። ዜጎችስ ደግሞ እንደዚህ አይነት መሰል መረጃዎች እንዴት ማግኘት ይችላሉ? በዛ አካባቢዎች የሚኖሩ ሰዎች ያው ሁሌም ስጋቱ ይኖራል። ግን ያው ኑሮ ነው። እዛ አካባቢ የግድ መኖራቸው አይቀርም። ይሄ ነገር እየተስፋፋ ሲመጣ ያንን ቦታ እየለቀቁትም ሊሄድ ይችላሉ በተወሰነ ጊዜ ውስጥ ማለት ነው። ይሄ እንግዲህ ያው ከተፈጥሮ ጋር መጋፋት የማይቻልበት ሁኔታ ሊፈጠር ይችላል። ከዛ ውጭ ግን የመንግስት ኮሚኒኬሽን ቢሮዎች፣ የኢትዮጵያ ሜትሮሎጂ፣ የአዲስ አበባ ዩኒቨርሲቲ ደግሞ የጂኦ ስፔስ ዲፓርትመንቶች ደግሞ አንዳንድ መረጃዎችን በየጊዜው ሊያወጡና ሰዎቹን መረጃ እንዲያገኙ ሊያደርጉ ይችላሉ ማለት ለምሳሌ እንደ ጃፓን ያሉ በጣም ለዚህ የተጠቁ ሀገሮች ራሳቸውን በቴክኖሎጂ አሳድገው ሕንፃዎቻቸው ጉዳት እንዳይደርስ እና ያ ጉዳት ደግሞ ሰዎችን ሕይወት ወይም ንብረት ጉዳት እንዳይደርስ የሚደረጉ ጥረቶች አሉ። ያንን ከአሁኑ መዘጋጀት ሊያስፈልግ ይችላል። በጣም ነው የማመሰግነው አቶ ተስፋዬ እንግዲህ ስለነበረን ቆይታ ጊዜ ውስጥ ልኝ፣ አመሰግናለሁ።